በግብፅ ሁከታማ በሆነው በሲና ልሳነ ምድር ታጣቂዎች በፍተሻ ኬላ ላይ ተኩስ ከፍተው አምስት ፖሊሶችን መግደላቸውን የአገር ግዛት ሚኒስቴሩ አስታወቁም። የሲናይ ትልቋ ከተማ በሆነችው ኤላሪሺ ትናንት ረቡዕ ማታ በደረሰው ጥቃት ሶስት ፖሊሶች መቁሰላቸውን የሚኒስቴር መስሪያ ቤቱ አመልክቷል። ለጥቃቱ ኃላፊነት የወሰደ ወገን የለም። ግብጽ በአውሮፓውያኑ የዘመን አቆጣጠር በ2013 ዓመተ ምህረት እስላማዊው ፕሬዚደንት መሐመድ ሞርሲ በጦር ሰራዊቱ ከስልጣን ከተወገዱ ወዲህ ታጣቂዎችን ስትታገል ቆይታ ለሚደርሱት ለአብዛኞቹ ጥቃቶች የእስልምና መንግስት ብሎ ራሱን የሚጠራው ቡድን ግብረ አበር የሆነ ታጣቂ ቡድን ኃላፊነት ሲወስድ ቆይቷል።